የትግራይ ክልላዊ መንግስት በክልሉ ትምህርት ቢሮ በኩል ትናንት በሰጠው መግለጫ እንዳመለከተው ወደ አማራ ክልል ዩኒቨርሲቲዎች የተመደቡ የትግራይ ክልል የመጀመሪያ ዓመት ተማሪዎችን ወደ ቦታው እንደማይልክ አስታውቋል። ማንነትን መሠረት ያደረጉ ጥቃቶች ወደሚሰነዘሩባቸው ዩኒቨርሲቲዎችና ኃላፊነት ወደማይወስድ ክልል አዲስ ተማሪዎችን ላለመላክ የክልሉ አቋም ነው ሲል የትግራይ ክልል ትምህርት ቢሮ ጋዜጣዊ መግለጫ አመልክቷል። መግለጫውን በተመለከተ ዶቼ ቬለ ዲደብልዩ የዩኒቨርሲቲ ምሁራንን አነጋግሯል። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና ሰብአዊ መብት ረዳት ፕሮፌሰር ናቸው። እርሳቸው እንደሚሉት የተወሰደው እርምጃ በአንዲት ሀገር ውስጥ በሚኖሩ ህዝቦች የማይደረግ የተማሪዎችን መብት የሚጋፋና ፀባጫሪነት እንደሆነ ተናግረዋል። ይሄ በምንም መልኩ ተገቢ ነው ብሎ መውሰድ አይቻልም። በአንድ ሀገር ውስጥ በ የሚኖር ክልል ወይም ህብ እና አስተዳደር ወደዚህኛው ክልል ወደዛኛው ክልል የኔን ልጆች አልልክም ማለት በአንድ በኩል የልጆቹ መብት መጋፋት ነው በልጆቹ በተማሪዎቹ ፍላጎት ላይ ሌላ ገደብ እንደማስቀመጥ ነው። እነሱ ለምሳሌ እኛ አንፈልግም የደረሰን ዩኒቨርሲቲ ላይ ማለት እንሻለን ቢሉ ምንድን ነው ሊያደርግ የሚችለው? በግድ ሊከለክል ነው። በአንድ በኩል የግለሰቦቹን አማራጭ የተማሪዎችን ምርጫ የመገደብ ነገር ነው፣ በሌላ በኩል ጠባጫሪነት ነው። የተወሰደው አቋም በሌሎች ዩኒቨርሲቲዎች በሚማሩ የሁለቱ ክልል ተማሪዎች ላይም ከፍተኛ የስነ ልቦና ጫና ከማሳደሩም በላይ በደም እና በታሪክ የተሳሰሩትን የሁለቱን ህዝቦች ግንኙነት እንደሚያሻክር ዶክተር ሲሳይ አመልክተዋል። በትግራይ ተማሪዎች ብቻ ሳይሆን የአማራም ተማሪዎች ለምሳሌ ትግራይ ክልል ውስጥ የሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች ላይ ትልቅ ጫና አለው። ትምህርታቸውም ላይ ተጽዕኖ አለው። የትግራይ ተወላጆችም ቢሆን የአዲሶችን ካስቀረ እኛስ ላይ ሊያደርግ ይችላል የሚለውን የአማራ ክልል እንደ መንግስት እንኳ ባይሆን እንደ ግለሰብ ወይም እንደ ህብረተሰብ ምን ሊፈጥርብን ይችላል የሚለውን በጥርጣሬ አይን እንዲታዩ ማድረግ ስለሚኖረው በተለይም በአማራና በትግራይ ህዝብ መካከል እንደምታውቀው በታሪክም፣ በባህልም፣ በሃይማኖት በብዙ መልኩ የተሳሰረ አንድ የሆነ ሕዝብ ነው። ይህን ሕዝብ ለመለያየት መሞከር በጣም አደገኛ ነው። በመቀሌ ዩኒቨርሲቲ የሥነ ጽሁፍ መምህርና የግጭት አወጋገድ ተመራማሪ ዶክተር ገብረ ኢየሱስ ካሳይ በበኩላቸው መግለጫው ከተማሪዎችና ከወላጆች ስጋት አንጻር የወጣ ቢሆንም ለአደባባይ መብቃቱ ግን ጥቅም የለውም ብለዋል። ሁለቱም የትግራይ ብሔራዊ ክልላዊ መንግስትም የአማራ ብሔራዊ ክልላዊ መንግስትም ተግባብሶ ችግራቸው እንደመስራት አሁን በየጊዜው የሚያወጧቸው መግለጫዎች ስታይ ስጋት የሚፈጥር ነገር ስለሆነ ልጆቹ አንጻር ስታየው ድርጊቱ መፈጸሙ እንትን ሊሆን ይችላል። ሆም ግን ከድርጅቶቹ አንጻር ስታየው ደግሞ ተግባብተው ችግራቸው መፍታት ሲገባቸው ወደ እንደዚህ አይነት ነገር ባይገቡ ጥሩ ነበር። የውስጥ ሰላም እስኪያረጋግጡ ድረስ እስኪግባቡ ድረስ ይሄ ነገር አስፈላጊ የሆነ እንኳን ቢገኝ እንደዚሁ ፓብሊክ መውጣት አልነበረበትም። በዲላ ዩኒቨርሲቲ የታሪክና የቅርስ ትምህርት ክፍል መምህር ዶክተር ቴዎድሮስ ተክለማርያም የአማራ ክልል ተመሳሳይ እርምጃ መውሰድ እንደሌለበት አመልክተዋል። በተቻለ መጠን ነገሩን አረጋግጦ በሚመለከተው በኩል በመንግስት በኩል መፍትሄ እንዲያገኝ መጣር ነው እንጂ አይጸፋ የሚለው ነገሩን ማባባስ ነው የሚሆነው እነሱ ለወሰዱት እርምጃ የተሳሳተ እርምጃ ነው የተሳሳተ ሂደትን በስህተት ማረም አይቻልማ የአማራው ክልል ማድረግ የሚችለው ሁኔታውን በፌዴራል መንግስት በኩል መጨረስ ነው በትምህርት ሚኒስቴርም በሚመለከተው ቻነል በኩል መጨረስ ነው እንጂ ለመግለጫው መግለጫ ማውጣትና እኛም አንልክም የሚለው ነገር አያስኬድም በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር እና የስብህድሪ ሲቪል ማህበራት ትግራይ የቦርድ ሰብሳቢ አቶ መሀሪ ዮሐንስ ግን የተወሰደው እርምጃ ትክክል መሆኑን ይናገራሉ። በዛ ክልል ስርአት አልበኝነት ነግሰዋል። ጸረ ትግራይ የሆኑ ጥንኮሳዎች አሉ። ብዙ የትግራይ ተወላጆች በዚህ ክልል ላይ በአማራ ክልል ህይወታቸው አጥተዋል፣ ተመዛ ብለዋል፣ ንብረታቸው አጥተዋል። ሁለት ሺህ አስራ አንድ ዓመተ ምህረት ሁለት የትግራይ ተማሪዎች ህይወታቸው አጥተዋል፣ ብዙዎችም የአካል ጥቃት ደርሷቸዋል። ተደጋጋሚ የትግራይ ተማሪዎች ህይወታቸው ያጡበት ቦታ እዛ አካባቢ ነው። ይሄ በራሱ አማራ ክልል እንዳይሄዱ ብለህ ለመናገር በቂ ምክንያት ነው ብዬ ነው። የአማራ ክልል ትምህርት ቢሮ፣ የፌዴራል ትምህርት ሚኒስትርና የሳይንስና ከፍተኛ ትምህርት ሚኒስትር የስራ ኃላፊዎች በጉዳዩ ላይ ምላሽ እንዲሰጡ ዶቸቬሌ ቢጠይቅም እየተወያየንበት ነው የሚል ምላሽ ሰጠዋል። ዓለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር